በቂሊንጦ እስር ቤት ውስጥ የሚገኙ የኦሮሞ ፌዴራሊስት ኮንግሬስ አባላት የረሃብ አድማ ማድረጋቸውን የፓርቲው ዋና ጸሐፊ አቶ በቀለ ነጋ ለቪኦኤ ገልጠዋል። እስረኞቹ የበዙ ያሏቸው በደሎች እንደሚፈጸሙባቸውም አቶ በቀለ ማምሻውን ከሰለሞን አባተ ጋር ባደረጉ ቃለ ምልልስ አመልክተዋል። በኢትዮጵያ እስር ቤቶች ውስጥ በአብዛኛው ታስረው የሚገኙት የኦሮሞ ልጆች ናቸው ያሉት የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ በቅርብ ቀን ደግሞ ከቃሊቲ እስር ቤት ወደ አንድ መቶ የሚሆኑ እስረኞች ቅሊንጦ ወደሚባል አቃቂ አካባቢ የሚገኝ እስር ቤት መወሰዳቸውን አመልክተዋል። እነኚህ ሰዎች ፍትሕ ሳያገኙ ከታሰሩ ሁለት ዓመት ከሰባት ወር ያህል ቆይተዋል። በዚያ ምክንያት ጠርተውኝ አንዳንድ ነገር ሁኔታቸውን ለማየት በቀደም ዕለት አይጄ የነበረ እዚያው እስር ቤት የታሰሩበት ቦታ ድረስ እጅ አይቻቸዋለሁ። ብዙዎቹን ዞን አንድ፣ ዞን ሁለት፣ ዞን ሶስት የሚባሉ እስር ቤቶች ውስጥ ነው ያሉት እና አንደኛ ነገር ትዘግይቶባቸዋል ያው ከሁለት አመት ከሰባት ወር በላይ ሲታሰሩ ምሽም ቤተሰብ አላቸው ቤተሰባቸው ፈርሷል፣ ገቢያቸው ተቋርጠዋል፣ ልጆቻቸው ተበትነዋል። ይሄ ትልቅ ችግር ነው በማህበረሰቡ ላይ እየደረሰ ያለው የህብረተሰብ አካላቸው እነኚህ ሰዎች። ይሄ አንድ ችግር ሆኖ ሁለተኛው ችግር ደግሞ በታሰሩበት ቦታም በህግ መብታቸው አይከበርም። ብዙዎቹ ደባ እንደደረሰባቸው የተወሰነው የመንግስት ደጋፊ ሆኑ ቃዛ ውስጥ የታሰሩ ሰዎችን ጋራ በተፈጠረ ግጭት ተደብድበዋል። በጩገም ተወቅተው ነበር የተወሰኑቱ አንድ ሶስት ሰዎች። ከዛ በኋላ ደግሞ በቅርብ ቀን ይሄንን አቤቱታ ሲያቀርቡ የተደበደቡት ታሳሪዎች ደብዳቤዎቹ በህግ ቀርቦ ርምት እርምጃ ወይ ቅጣት ሳይወሰድ እነሱኑ ከውስጣቸው መርጠው አንድ ሀያ ሰባት የሚሆኑትን መርጠው ባሰልፈው ወደ ውጭ ታወጥቷቸው በኋላ እዛ ቂሊንጦ እስር ቤት ውስጥ ያው ድንጋይ፣ ብረት፣ እንጨት የተለያየ ነገር ይዘው ገብተው ውስጥ ጠብቀዋቸው ሲገቡ በከባድ ሁኔታ ደብድቧቸው፣ አሁን ወደ አራት አምስት የሚሆኑት ቀጀላ ገላና፣ መንግስቱ ግርማ፣ ተፈራ ቀበኔሳ፣ ኢብሳ እንደዚህ የሚባሉ ሰዎች ኮማ ውስጥ ናቸው። በድብደባው ምክንያት ማለት ነው። ሕክምና እያገኙ ነው? አላገኙም እዛው እስር ቤት ናቸው። ምንም ሕክምና አላገኙም። አሁን በጣም በአደገኛ ሁኔታ ውስጥ ናቸው። ይህንን ነው የነገሩኝ ሰዎቹ። ለምሳሌ ከተደብዳቢዎቹ ውስጥ ብርሃኑ እምሩ የሚባል የኛ የስራ አስፈጻሚ ኮሚቴ አባል በታሰረ ሁለት አመቱ ነው። እሱ በጠና ተደብድበዋል። እሱ ሌሎቹም የተደበደቡት ከሀምሳ በላይ ናቸው። እንግዲህ በግለሰብ ደረጃ እዛ ውስጥ የተፈጠረ ጠብ አይደለም። ይሄ ሆን ተብሎ እነሱን ለማጥቃት፣ ሞራላቸውን ለመንካት የሚደረግ ነው ሚመስለን እኛ ስናየው ምክንያቱም ከዚህም ቀደም ተፈጽመዋል። በእነ ኦልባና ላይ ተፈጽመዋል። በእነ አንዱአለም ላይ ተፈጽመዋል። የቅጣት እርምጃ አልተወሰደም። እኛን የምናየው ወህኒ ቤቱ ራሱ ከመንግስት በላይ ይመስለናል። የመንግስት ትዕዛዝ የማይቀበል ህግ የማያስከብር በፈለገው አይነት የሚሄድ የተወሰኑ ሰዎችን እዛ ውስጥ አስቀምጠው እንግዲህ ፍትህ አለማግኘት እንደገና በተሰማበት እንደገና ደግሞ እዚያ ውስጥ ህገወጥ በሆነ ሁኔታ መደብደብ ማለት ቼም በየትም ሀገር እንዲህ አይነት የመብት ጥሰት ታይቶ የሚታወቅ አይመስለኝም። እኔ በጣም ከባድ ነው፣ አቶ በቀል አክለውም ሰሞኑን እስረኞቹን ለመጎብኘት ወደዚያው ተጉዘው የነበሩት የአውሮፓ ፓርላማ የሰብአዊ መብቶች ኮሚቴ ልኡካን ቡድን አባላት የመንግስት ፈቃድና ትእዛዝ ቢይዙም በእስር ቤቱ ኃላፊዎች እምቢተኝነት ምክንያት ሳያዩቸው ለመመለስ መመለስ መገደዳቸውን አመልክተዋል። እስረኞቹ እየደረሰባቸው ያለውን ከባድ ነው ያሉትን ሕይወታቸውንና ፍትህ የዘገየባቸው መሆኑን የሚገልጽ አቤቱታቸውን ለጠቅላይ ሚኒስትሩ፣ ለፍትህ ሚኒስትሩ፣ ለፓርላማ፣ ለሰብአዊ መብቶች ኮሚሽን፣ ለእንባ ጠባቂ ኮሚሽንና ለመሳሰሉት ከፍተኛ የመንግስት አካላት ማስገባታቸውን አቶ በቀለ ጠቁመዋል። አሁን እየደረሱ ናቸው ያሏቸው በደሎች ከቁጥጥር ውጭ የሆኑ እንደሚመስላቸው የተናገሩት አቶ በቀለ ነጋ እስረኞቹ አሁን የሚገኙት የረሃብ አድማ ላይ መሆኑን አመልክተል። ዳኝነት ለመስጠትም መንግስትም አለ ብለው የሚያውቁ አይመስለኝም። እዚያ እስር ቤት ውስጥ ያሉ ጠባቂዎች እጅግ በጣም የሚያሳዝን ነው። መንግስትም ደግሞ እርምጃ አይወስድም። ለምሳሌ ከዚህ ቀደም የተደረጉ ነገሮች አሉ። በእነሱም እርምጃ አልተወሰደም በተደበደቡት ሰዎች ላይ። አሁንም ቅልንጦ ላይ የሆነ ያለው ይህ ስለሆነ እስረኞቹ ሲቸግራቸው የረሃብ አድማ ጀመሩ። አሁን የረሃብ አድማ ቅዳሜ ሌት ነው የጀመሩት። ማድረግ የምንችለው ይህንን ነው። ኦልሬዲ ሞተናል እና በቁማችን የሞትን ስለሆነ ብንሞት ይሻለናል እንደዚህ ከሚሆን ብለው መካክረናቸው ምግብ እንዲበሉ እንኳን ጠይቀናቸው ናቸው ነበር። በፍጹም አሁንስ፣ ቢሆን ሞት አይደለም የእኛ ከዚህ በላይ ምንድን ነው? ቤተሰባችን ፈርሷል። ልጆቻችን ተበትነዋል። ፍትህ አላያገኝንም። በታሰርንበት ቦታ ሳይቀር መብታችን ካልተጠበቀ ብለው በጣም ነው ሀዘን ላይ ያሉት። ይበልጥ የሚያሳዝንን ደግሞ ለአውሮፓ ፓርላማ ፓርላማ እኛ ፓርላማ ሄዶ ውይይት በሚያደርግበት ሰዓት ጉባኤው የሰጡት አስተያየት ደግሞ በዚህ በታሳሪዎች ሁኔታ ላይ ልክ በሀገሪቷ ላይ ፍትህ እንደሚበይ ትክክለኛ እስረኛ አያያዝ ህገ መንግስቱን የጠበቀ አቋን እንዳለ ነው ተደርጎ የቀረበው። ይህ በጣም አሳዝኖናል። በእውነቱ አንድ በኦሮሞ ህዝብ ተወክሎ እዛ ካለ የፓርላማ አባል ያውም ከአፈ ጉባኤ እንዲህ አይነት ነገር ስንሰማ፣ በጣም ተስፋ የሚያስቆርጥ በጣም የሚያሳዝን ሆኖ ነው ያገኘ ነው። በእስረኞቹም እንደዚህ ሆኖ ነው ያገኙት። ተቃራኒው ነው። በዛን ሰዓት ረሃብ አድማ ላይ ናቸው እስረኞቹ። በዛን ሰዓት ተደብድበው መኝታ ላይ ናቸው። መንግስት ሄዶ ሊያያቸው ይገባል። አሁንም ቅሬታቸውን በጽሁፍ ላልናቸው ለሚመለከታቸው ባለስልጣናት አሰምተዋል። ያንን አድርሰናል። እንግዲህ እስካሁን ምንም ችጥ መፍትሄ የለም። ያሉበት ሁኔታ በጣም የሚያሳዝን ነው። ይህንኑ ጉዳይ ለማጣራት ወደ ፌዴራል ፖሊስ ደውዬ ነበር። ከስራ ሰዓት በኋላ በመሆኑ ምክንያት ከቢሮ ውጭ ያገኘኋቸው አንድ የፌዴራል ፖሊስ ባልደረባ የሚመለከተውን አካል ነገ ማነጋገር እንደምችል ነግረውኛል። ጉዳዩን ተከታትዬ ከተጨማሪ መረጃ ጋር እመለሳለሁ። ሰሎሞን አባተ ለአሜሪካ ድምፅ። Washington.